ዩናይትድ ስቴትስ በቀጣዮቹ ሁለት ቀናት በአፍጋኒስታን ዋና ከተማ ጥቃት መካሄዱ አይቀርም የሚል አሳማኝ መረጃ ስለ ድርሳት የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ በጥብቅ አሳስባለች። የዩናይት ስቴትስ ኤምባሲ ዛሬ ለዜጎቹ የላከው አስቸኳይ መልእክት ስለ ኢላማዎቹም ሆነ የተባለው ጥቃት ሊደርስ ስለሚችልበት ጊዜ አሊያም ጥቃቱ ሊፈጸም ስለሚችልበት ዘዴ በዝርዝር የተገለጸ ነገር እንደሌለ ጠቁሟል። የአሜሪካ ዜጎች ወደ አፍጋኒስታን እንዳይጓዙም ጨምሮ አስጠንቅቋል።